የስነ ግብይት መምህር ለሆነው መቅደላ መኩሪያ ቡና ሲቀዳ ማኪያቶ ሲማሰል የሚውልባቸው ካፌዎች ከተገነቡበት አውድ በላይ ማገልገል የሚቻላቸው ስፍራዎች ናቸው። ጊዜ የምናሳልፍባቸው ቦታዎች ላይ ስልካችንን ዝም ብለን እየጎረጎርን ሰው የምንጠብቅ ከሆነ ጣራ ግርግዳ እያየን ነው የምንቆየውና እንደው እንዲህ አይነት ቦታ ላይ ሰው ሲመጣ ራሱን እያሻሻለ ዴቨሎፕ እያደረገ የተሻለ ነገር የሚያገኝበት በሚል ነው የተጀመረው። በዚህ ሳቢ ውስጡ ነው ከባለቤቱ ሰላማዊት ገብረ መስቀል ጋር በመሆን ወግ ኮፊን ፈጠሩ። የምኞታቸውን ትንሽ ማሳያ የምንመኘው ነገር ነበረ። ኢትዮጵያ ውስጥ አዲስ አበባ ቢኖር ብለን እንግዲህ አሰብን። መጽሐፎች ኮሌክት ማድረግ ጀመረን። በዶኔሽንም አንዳንድ መጽሐፎች ተገኙ። እኔ ደግሞ በባክግራውንዴ ከቡና ጋር የተያያዙ ስራዎች ሰራ ነበር ሚስን ስራችንን ኮምባይን አደረግነው እና በተጨማሪም ደግሞ ኢቨንቶች በደንብ እያዘጋጅን ከመዝናኛ ባሻገር የሚጠቅሙ ነገሮችን ለማቅረብ ነው የምንሞክረው። አዲስ አበባ በቅሎ ቤት ተብሎ በሚጠራው ስፍራ አካባቢ የሚገኘው ወግ ኮፊ ቡናና ቁም ነገር የሚስተናግዱበት አነስተኛ ስፍራ ነው። በሳምንቱ የተለያዩ ቀናት ኪነጥበብን ንግድና ምጣኔ ሀብትን ጨምሮ በተለያዩ ዘርፎች በጎ አሻራቸውን የተዉ ሰዎች በዚህ ካፌ ብቅ ብለው ከወጣኔዎች ጋር ያወራሉ። ሮብ ሮብ ላይ በነበረን ደግሞ ወግዲ በሚል እንደ ያቺ የኮፊ ሾፕ ዝም ብሎ ከመቀመጥን ባለፈ ደግሞ እንደ እውቀትም የምንጨበጥበት እውቀትም ደግሞ ለመጨበጥ ደግሞ አንዳንድ ጊዜ በጣም ብዙ በሕይወታቸው ብዙ የተጓዙ ሰዎች ልምድ ኖሯቸው አዳዲስ ስራ ለመጀመር ለሚያስቡ ወይም ቢዝነሳቸውን ለማስተካከል ለሚያስቡ ሰዎች የሚያጋሩት እውቀት ያላቸውን ሰዎች መድረክ መፍጣት በሚል ነው የተጀመረው። ስፓትላይት የተሰኘ የንግድ ግንኙነት ድርጅት ኃላፊና የዲጂታል ግብይት ባለሙያ የሆነው ሳሙኤል በቀለ በዚህ ተገኝተው ለወጣቶች ሀሳባቸውን ካጋሩት መካከል አንዱ ነው። ከአደባባይ ከግዙፍ አዳራሾች ባሻገር በአነስተኛ ቡና ቤት ውስጥ የተሰበሰቡ ወጣቶችን ማናገር ያለውን ልዩ ስሜት ያነሳል። ይገርመሃል ኢንፎርማል በሚመስል ቦታ ላይ ትልቅ ቁም ነገር ያላቸውን ሀሳቦች ማንሸራሸር በጣም ከፍተኛ ልዩነት አለው። ፎርማል ከሚሆን ሴቲንግ ላይ ሰዎች በነጻነት ጥያቄያቸውን ያነሳሉ። ፕሮፌሽናሎችን በነጻነት ለጥያቄዎቹ ምላሽን ያቀርባሉ። በተለይ መቅደላ የፈጠረው ይሄ ፕላትፎርም ከፍተኛ ጥቅም አለው፣ በተለይ ለወጣቶች የተለያዩ ኢንዱስትሪ ውስጥ ያሉ ሰዎችን በመገኘት እነሱም እዛ ኢንዱስትሪ ውስጥ ገብተው ውጤታማ እንዲሆኑ የሚፈልጉትን ጥያቄዎች ስፔሲፊክ በሆነ መልኩ ምላሽን ያገኛሉ። ወግ ኮፊ የስኬት እፍታቸውን የሚያቃምሱ ሰዎችን ጋብዞ ልምዳቸውን እንዲያጋሩ ከማድረግ በዘለለ ጅምር ሀሳቦቻቸውን ለመሸከፍ፣ ለማስተካከል ለሚፈልጉ ወጣቶች ደግሞ ኡቡንቱ ቅዳሜ የተሰኘ መርሃ ግብርም አለው። ያው ኡቡንቱ የደቡብ አፍሪካውን እሳቤ በመያዝ እኛ የምንኖረው ወይም እኔ የምኖረው እኛ ስንኖር ነው በሚለው በተለይ ሰዎች ቢዝነስ አይዲያ ይኖራቸውና ያንን አይዲያ ማፍሰያ ቦታ ያጣሉ፣ ከሰዎች ጋር የሚማከሩበት። ስለዚህ ይቺ የኡቡንቱ ሳተርዴ አላማዋ ሰዎች ተሰብስበው ያችን ሀሳብ የሚያበስሉበት እንዲህ ብታደርገው፣ እዚህ ላይ ብታስብበት፣ እቺ የምትጨምርበት ተብሎ መመካከሪያ መድረክ ተደርጋኔ የታሰበችው ከተከፈተ አስረኛ ወሩን ያስቆጠረው ውግ ኮፊ የኋላ የኋላ ምላሹ መልካም ሆኖ በየቀኑ ብዙ ወጣቶች የሚጎበኙት ስፍራውን እንጂ ቡና፣ መጽሐፍትና ውግ አንድ ላይ ሄዱም የሚሉ አሉታዊ መካሪዎች፣ ለጋራ ጥቅም የተቀመጡ ውድ መጽሐፍትን የሚያጎድሉ መንታፊዎች፣ እንደ ነገሩም ቢሆን ተግዳሮት መተዋቸውን ባለቤቶቹ ነግረውኛል። ለዲጂታል ግብይት ባለሙያው ሳሙኤል በቀለ ይህ አነስተኛ ካፌ ትልቅ እርባና አለው። አይተውት የማያውቁትን አይነት የስራ ዘርፍ በተግባር በተደገፈ ሁኔታ ዴሞንስትሬት ማድረግ ይቻላል በእንደዚህ አይነት መድረኮች ላይ ማለት ነው። እና ለወጣቶች ያለው ፋይዳ በጣም ከፍተኛ ነው። የቀዳሚ ጅምራቸው ምላሽ ልብ የሚያሞቅ መሆኑን የምታነሰው ሰላማዊት ገብረ መስቀል፣ የእሷና የባለቤቷ መቅደላ መኩሪያ የነገ ህልም ግን የዛሬውን ጅምር በብዙ ጥፍ ማባዛት እንደሆነ አትሸሽግም። አስር ከዛ በላይ አትሊስት በአዲስ አበባ ውስጥ ሊኖረን እንፈልጋለን በተቻለ አቅም በየሰፈሮች በየአቅራቢያቸው እንዲኖር ነው የምንፈልገው። ወግ፣ ትክክለኛ ወግ የሚደረግበት ካፌ፣ ወሬ ሳይሆን ጥቅም የሚያገኝበት ካፌ እንዲሆን